በትግራይ ክልል የተለያዩ ከተሞች ተንቀሳቅሰን ያነጋገርናቸው አካላት እንደሚገልጹት በተደራጀ ቡድን የሚፈጸሙ ዝርፊያዎች፣ ድብደባዎችና ሌሎች ወንጀሎች ነዋሪዎችን እጅጉ እያማረሩ ይገኛሉ። በተለምዶ ሀንግ ተብሎ የሚታወቀው በተደራጁ የዝርፊያ ቡድኖች የሚፈጸመው ወንጀል ወትሮውን የነበረና የሚታይ ቢሆንም በተለይም አሁን አሁን በትላልቅ የትግራይ ከተሞች እየተበራከተ መምጣቱ ተነግሯል። በአድዋ፣ አዲግራትና መቀለ አግኝተን ያነጋገርናቸው ነዋሪዎች እንደሚገልጹት ይህ በአብዛኛው በሌሊት የሚፈጸመው ወንጀል በሰላም ወጥቶ ለመግባት አደጋ ሆኗል ይላሉ። የመቀለ ነዋሪው ጌታሁን ጸጋ ብርሃን አሁን አሁን በተለየ መጠን ወንጀሉ እየተበራከተ መምጣቱ ይናገራል። ድሮ የነበረው ሀንግ የሚባለው ሌሊት ከስድስት ሰዓት በኋላ እስከ ስምንት ሰዓት ያሉት ጠዋት አካባቢ ሰው ቤተክርስቲያን ሲሄድ እንደዚህ አይነት ነገሮች አልፎ አልፎ ይታዩ ነበር። የዘንድሮው ትንሽ ለየት የሚያደርገው ገና ሳይመሽ ሶስት ሰዓት አራት ሰዓት ኢብንም ሰው እያለም ሰው ባለበትም ሊፈጸም ይችላል። ወንጀሉ የተበራከተ ለመምጣቱ የመንግስት የጸጥታ አካላት ተገቢው ስራቸው ባለመወጣታቸው ነው የሚሉ በርከት ያሉ ዜጎች አሉ። በትግራይ ክልል አድግራት ከተማ በነበረን ቆይታ ካነጋገርናቸው ነዋሪዎች መካከል የሆኑት አቶ አድሃኖም ሕይወት የጸጥታ አካላት ችልተኝነት ለወንጀሉ መበራከት ቀዳሚ ምክንያት ሆኗል ይላሉ። በጣም ዝገርመካ ሃንጊ ጌሩን ይልካት ከተላሃ በጣም የሚገርመ ሃንጋ አደረገኝ ብለ ወደ ፖሊስ ይዘው አምጣ ይሉሃል። ተዘጋጅቶ ከሰው ተከልሎ ሊያጠቃ የያዝከው ሰው እንዴት ነው ምስክር አምጣ የምትባለው? ምስክር ሰብስቦ ሀንግ የሚሰራ አካል የለም። ከዛም ዘራፊዎቹ ቢያዙም ቅጣቱ እጅግ በጣም ትንሽ ስለሚሆን ወዲያውን ወጥተው ሌላ አደጋ ነው የሚያደርሱት። አስተማሪ ቅጣት ሊኖር ይገባል። ሀንግውን መምሀር ነገራት ክረለው በተለይም ሃንግ ተብሎ በሚታወቀው ወንጀል ሰዎች ከመዘረፍና ከመደብደብ ባለፈ ሕይወታቸው ያጡ በርከት ያሉ ዜጎች መኖራቸውም ተነግረዋል። አሁን በቅርብ ጊዜ እንኳን የስራ ባልደረባችን ልጅ መስፍን የሚሰራ ልጅ እንደዚህ የተጎዱ ልጆች አሉ፣ ሃንግ ተደርገው ማለት ነው። ሕይወታቸው ያለፈ ባለትዳር ልጆች ያላቸው የቅርብ ጊዜ ትውስታ ነው። በርከት ያሉ የአድዋ ከተማ ነዋሪዎችም በወንጀሉ ተማረው በጸጥታ አካላት ላይ ተቃውሞ ያሰሙበት ሰልፍ በቅርቡ አካሂደው እንደነበረ ይታወሳል። በትግራይ በተቃዋሚነት የሚንቀሳቀሰው አረና ትግራይ ትና ዲሞክራሲ በቅርቡ በሰጠው መግለጫ ወንጀሉ በተለይም ከቅርብ ጊዜ ወዲህ እየተባባሰ መምጣቱ ገልጾ ነበር። ሁኔታው በክልሉ ያለው ማህበራዊ ቀውስ ያሳያል ብለዋል የአረናው ህዝብ ግንኙነት ኃላፊ አቶ አንደም ገብረስላሴ። ከዚህ ማህበራዊ ቀውስ የተያይዞ ዘረፋና ሀንግ በተለያዩ ከተሞች የትግራይ ከተሞች አሉ። ይሄ አደገኛ እንቅስቃሴ ነው፣ አደገኛ ምልክት ነው። ቀጣይ ስርዓት አልበኝነት ሊያስከትል የሚችል ወደ ከፋ ችግር ሊዳርግ ስለሚችል መንግስት ትኩረት አድርጎ ወጣቶች ስራ የማግኘትና የማቋቋም ተግባር መስራት እንዳለበትም አይተናል። ይሁንና የትግራይ ክልል መንግስት በወንጀሉ መጠንና በፈጠረው ስጋት ልክ የሚባለውን ያክል እንዳልሆነ ይገልጻል። የትግራይ ክልል ጸጥታና አስተዳደር ቢሮ ኮሚኒኬሽን ዳይሬክተር አቶ ሀፍታይ መለስ ችግሩ እንደ ቀላል የሚታይ ባይሆንም ከሌላው ጊዜ የተለየ የጸጥታ ስጋት አለ የሚያስብል አይደለም ብለዋል። የተደራጁ የስርቆት ተግባራትና ተመሳሳይ ሌሎችም የወንጀል ክስተቶች እንዳሉ የታወቀ ነው፣ የነበረም ነው። በፊትም ይከሰት እንደነበረው ሁሉ አሁን ደርሶ የተለየ ነገር የተፈጠረ ነገር አይደለም። እነዚህን ችግሮች ግን አቃለን የምናያቸው አይደሉም። ምንም እንኳን በፊትም እንደነበሩት እየተከታተል የሚወሰዱት እርምጃዎችን እየወሰድን የመጣን መሆኑን አሁንም እየሰራንበት ያለ ጉዳይ ቢሆንም አቃለን የምናየው ነገር ግን አይደለም። ሕብረተሰቡን እያወያየን የሚመለከታቸውን የጸጥታ አካላት በየቦታውም ተገቢውን የሆነ ክትትል አድርገው እርምጃ እንዲወስዱ መመሪያ የተሰጠ ክትትል ይደረግለታል ስለዚህ ምናልባት አሁን መስተካከል ያለበት ነገር ግን በአሁኑ ሰዓት የተለየ በፊት ያልነበረ አዲስ ክስተት እንደተፈጠረ ተደርጎ መወሰድ ግን የለበትም። በተጨማሪም ኃላፊው በተለይም በትላልቅ ከተሞች የሚታዩ ወንጀሎች ለመከላከል መንግስት ከተለያዩ አካላት ጋር እየሰራ ነው ብለዋል። ለዲ ደብልዩ ዘገባ ሚሊዮን ኃይለስላሴ መቀለ